በጎፋ ዞን ጊዜ ጎፋ ወረዳ በደረሰው የመሬት መንሸራተት አደጋ የሞቱ ሰዎችን አስክሬን የመፈለጉን ስራ ከአስር ቀናት ጥረት በኋላ ትናንት ረቡዕ ማቆሙን የደቡብ ኢትዮጵያ ክልል መንግስት አስታወቀ። የተገኙት አስክሬኖች የቀብር ስነ ስርዓት በክብር መፈጸሙን የገለጹት የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሰናይት ሶሎሞን የስድስት ሰዎችን አስክሬን ግን ማግኘት እንዳልተቻለ አመልክተዋል። የቤተሰቦቻቸውን እና የዘመዶቻቸውን አስክሬን ያላገኙ የቀበሌ ነዋሪዎች በበኩላቸው አስክሬናቸውን እስክናገኝ ፍለጋውን አናቁምም ሲሉ ለአሜሪካ ድምፅ በስልክ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። በደቡብ ኢትዮጵያ ክልል በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻጎ ዝዲ ቀበሌ ባለፈው ሐምሌ 14ና 15 ቀን 2016 ዓ ምት በተከሰተው የመሬት መንሸራተት አደጋ የሞቱ ሰዎችን አስክሬን የመፈለጉ ጥረት ከአስር ቀናት በኋላ ትናንት ረቡዕ ማቆሙን የክልሉ የመንግሥት ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሰናሽ ሰለሞን ለጋዜጠኞች በሰጡት መግለጫ አስታውቀዋል። እንደሚታወቀው አደጋው ከደረሰ ከአንድ ሳምንት በላይ ሆኗል። እስከ ትላንትናው ዕለት የድረስ የአስክሬን ፍለጋው ስራ ተጠናክሮ ሲሰራ የቆየ ሲሆን ከዛ ባለፈ ደግሞ ከአካባቢው ማህበረሰብ ጋር ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በጋራ ውይይት በማድረግና በመተማመን ስፍራውን በክብር የማካለል በስፍራው መታሰቢያ የሆኑ ችግኞችን የመትከልና ከስፍራው ማግኘት ያልቻልናቸውን ስድስት ወገኖችን በሚወክል መንገድ አካባቢውን አካሎ በክብር ለማኖር ከማህበረሰቡ ጋር ተግባቦት ተፈጥሯል። በፊለጋው የተገኙት የሁለት መቶ አርባ ሶስት ሰዎች አስክሬን በክብር እንዲያርፉ ተደርጓል ያሉት ወይዘሮ ሰናይት የስድስት ሰዎችን አስክሬን ማግኘት እንዳልተቻለ ገልጿል። በናዳው ምክንያት የተሸፈኑ ወገኖችን ወይም ህይወታቸው ያለፉ ወገኖችን ከናዳው ስር የማውጣት ስራ ተሰርቷል ማለት ነው። በዚህም በአስክሬን ማፈላለቅ ስራው ወደ ሁለት መቶ አርባ ሶስት የሚሆኑ ወገኖችን አስክሬናቸውን አግኝተን በክብር ማሳረፍ ችለናል ማለት ነው። ከዚህ ጎን ለጎን ከዛ ውጪ ወደ ስድስት የሚሆኑ ወገኖች ደግሞ ከቦታው ላይ ማግኘት አልተቻለም። የክልሉ መንግስት የአስክሬን ፍለጋው ስለ መቆሙ ቢገልጽም አቶ ሰለሞን ሶማ የተባሉ የገዘ ጎፋ ነዋሪ ደግሞ ዛሬም የአስክሬን ፍለጋ ቁፋሮ ቀጥሏል ብሏል። እኔ ዛሬ ከነጋ ሁለት ጊዜ ቦታው ላይ ቻለው እየተቆፈረ ነው አስክሬን ያልተገኘላቸው ራሳቸውን አስከሬን እየቆፈሩ ነው። አግኝቶ ያወጡት ቁፋሩን አቁመዋል። ከሽማግሌዎች ጋር ተነጋግረን አካባቢው ላይ የነበረውን ቁፋሮ አቁመናል። ያልተገኘው አስክሬን ቁጥር ስድስት ነው። ቦታው ላይ ዛፍ እንዲተከል እናደርጋለን። በዚህ ተስማምተናል። መንግስት እያለ ያለው ክልሉ መንግስት መንግስት ልል ይችላል መንግስት ልል ይችላል። አሁን ተንጀብል የሆነ መረጃ ነው አደለ ፈለግኸው። ስለዚህ በአይን እያየን ስለሆነ ቁፋሮ አሁን እየተቆፈረ ነው። መንግስት በራሱ አጀንዳ ሊቀርጥ ይችላል። እንደዛ ልል ይችላል። አስቆም አሉ ልል ይችላል። ይቁም ልል ይችላል። አይደለም። ዋናው ነገር ተግባር እና ተግባር እስከሆነ ድረስ በተግባር እያየን ነው። አሁን እየተቆፈረ ነው። አልተካለለም። አንድ ሁለተኛ ሰው እዛ ቦታ ላይ እንዳይገኝ ተብሎ የተሰጠ ማንደትም የለም። በህይወት ያሉ ሰዎች ከአካባቢው ለቆ እንዲወጡ ታጠቀም ገብቷል። መከላከል ሰራዊትም ገብቶ ህዝቡ ሲያደርጉ እዛ አካባቢ እንዳይገኝ የሚለውን እያወጡ ነው። ጌም ናዳው ላይ ሰው አለ እየቆፈረ ነው። የአሜሪካ ድምፅ በስልክ ያነጋገራቸው አየላይ ቦና የተባሉ የአካባቢው ሸማግሌም የዘመዶቻቸውን አስክሬን ያላገኙ ቤተሰቦች አሁንም ፍለጋ ላይ መሆናቸውን ጠቁመዋል። አስክሬን ያልተገኘ አስክሬን አለ። አሁንም እየተቆፈረ ነው። ሰዎች ችግር ነው ደግሞ አሁንም ሲቃውም የዝናቡም ችግር ነው። ኩፐሩ የተቆፈረ ነው አቁሙ ተብሏል፣ ግን የሟች ቤተሰቦች እንደምንም ዘ አስከሬን እንገኛለን ብለን እየቆፈሩ ነው። እኛ አስከሬን ሳንገኝ እንዴት እናቋማለን እያሉ ሰዎችም በቃ በጭንቅ ላይ ናቸው። የአሜሪካ ድምፅ በቀደመ ዘገባው ያነጋገራቸው አቶ ታደሰ ታደለ የተባሉ ነዋሪም ሁለቱንም ወላጆቻቸውን ጨምሮም በአደጋው ሞቶብኛል ከሚሏቸው አስራ ሶስት ሰዎች ውስጥ ያጎታቸው አስከሬን እንዳልተገኘ ተናግሯል። የአጎታችንን አስክሬን አግኝተን እስክንቀብር ድረስ ፍለጋውን እንቀጥላለን ብሏል። አጎቴ እስካሁን አልተገኘም። ያው እየፈለገ ነው እስከምገኝ ድረስ አጠንትሩን በሆን እናገኛለን እንያል ነው። ግን ተወስኗል። አትቆፍሩ፣ አትፈልጉ በቃ የተገኘው ተገኝቷል። ያልተገኘው ራሱ ጉዳይ በ አትፈልጉ ንትም የቀራችሁ ትበጣላችሁ ብሎ ወስኗል። ቀበሌ መንግስትና የወረዳው መንግስት የኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሰናይት የመሬት መንሽራት አደጋው ከደረሰበት የከንቾ ሳቻ ጎዝዲ ቀበሌ ከአምስት ሺህ በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ ማድረጋቸውን አስታውሰው ለተጎጂዎች ሰብአዊ ድጋፍ መቀጠሉን አመልክተዋል። እስካሁን ድረስ የደረሰን በገንዘብ ወደ ሀምሳ ሚሊየን የሚጠጋ ሲሆን እንደዚሁ ደግሞ በአይነት የተደረጉ ድጋፎች ወደ ገንዘብ ሲቀየር ከሰባ ሚሊየን ብር በላይ የሚሆን መሆኑን መግለጽ ትፈልጋለሁ። እነኚህ የአይነት ድጋፎች የምግብ እህል፣ አልባሳት፣ መጠለያዎች፣ መመገቢያና ማብሰያ የተለያዩ ቁሳቁሶች በተለይም ደግሞ የሕክምና መሳሪያዎችና መድኃኒቶችንም ጭምር ያካተተ መሆኑን ከዚህ ጋር አያይዤ ማንሳት ትፈልጋለሁ። በዚህ ድጋፍ ላይ የተለያዩ የውጭ መንግስታት፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ተቋማት፣ ግለሰቦች፣ ባንኮች ጭምር ርብርብ ያደረጉበት እንደሆነ ለማንሳት እፈልጋለሁ። እንደ ክልሉ መንግስት መረጃ፣ አስክሬናቸው ያልተገኙ ስድስት ሰዎችን ጨምሮ በአደጋው የሞቱ ሰዎች ቁጥር በጠቅላላው ሁለት መቶ አርባ ዘጠኝ እንደሆነ ታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም